እንደ ጎርጎሪያኑ አቆጣጠር በ2001 በሰው እጅ የተገደሉትን የአባታቸውን መንበር እንደ ዙፋን የወረሱት ጆሴፍ ካቢላ ካባንጋ ዛሬም ፕሬዚደንት ናቸው። በሀገሪቱ ሕግ መሠረት ስልጣን መልቀቅ የነበረባቸው ከሁለት ዓመት በፊት ነበረ። አለቀቁም። በውርስም በምርጫም በጉልበትም 17 ዓመት የቆዩበትን ስልጣን አለቅም፣ ወይም በአዲሱ ምርጫ መልሼ ይዛለሁ ይላሉ ተብሎ ሲወራም ሲፈራ፣ ትናንት አልፈልግም አሉ። የረጅም ጊዜ ገዢው የትናንት ውሳኔ ጦርነት ግጭትና በሽታ ለሚፈራረቁበት ለኮንጎ ህዝብ በእርግጥ እፎይታ ነው። ግን ስጋትም አለው። በሦስት ምክንያት የሥልጣናቸውን ዋልታና ማገር ጦር ኃይሉን እንደ አዲስ በማደራጀት ስም የአዛዥነቱን ስልጣን ለታማኝ ጄኔራሎቻቸው ደልድለዋል። ጦር ኃይሉን እንደ አዲስ አደራጅተዋል። በአዛዥነት ስልጣን አዳዲስ ጄኔራሎች ሾመዋል። ተሿሚዎቹ በስልጣን ላይ መቆየት የሚፈልጉና የሥርዓተ ለውጥ መደረጉን የማይቀበሉ ናቸው። ይህ ጦር ኃይሉ ሚሊሻዎችን ተንኩሶ አዲስ ግንባር ሊከፍት ይችላል። በመጨረሻም ካቢላ የጦር አዛዣችሁ እኔ ነኝ ብለው በስልጣን ለመቆየት አዲስ ንቅናቄ ለማድረግ ይጠቀሙበት ይሆናል ይላሉ የፖለቲካ ፕሮፌሰር ፓንፊሊ ንጉማ። የንጉማ አስተያየት ቢስት እንኳን ካቢላ ከስልጣን ላለመራቅ፣ ታዛቢዎች እንደሚሉት ሌሎች ሁለት ስልቶች አሏቸው። የዳግም ግንባታና የዲሞክራሲ ህዝባዊ ፓርቲ የተባለውን ፓርቲያቸውን የመሪነት ስልጣን እንደያዙ ነው። ፓርቲያቸውን ወክለው ለፕሬዝደንትነት እንዲወዳደሩ የሰየሟቸው እጩ ከታማኞቻቸው ሁሉ ታዛዣቸው ነው ኢማኑኤል ራማዛኒ ሻዳሪ። በምርጫው ሻዳሪ እንዲያሸንፉ 17 ዓመት የተጠራቀመ ገንዘብ፣ ኃይል፣ የማጭበርበር ስልቱ ሁሉ ገቢር ይሆናል። ካቢላ ቭላድሚር ፑቲንን ሻዳሪ ዲሚትሪ ሜድቬዴቭን ይሆናሉ ማለት ነው። የተቃዋሚ ፓርቲ ፖለቲከኞች እንደሚሉት ሻዳሪ በቀላሉ እንዲያሸንፉ የተቃዋሚዎችን እጩዎች ማዋከብ ማንገላታቱ ሆኖ ተጀምሯል። በቅርቡ ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ከእስር ቤት የለቀቃቸው የካቢላ ቀንደኛ ተቀናቃኝና የቀድሞው ምክትል ፕሬዚደንት ዣን ፔሪ ቤምባ ለታህሳሱ ምርጫ ቢመዘገቡም ከምርጫ ኮሚሽኑ እስካሁን ማረጋገጫ አልተሰጣቸውም። ሌላው የካቢላ ዋና ተቀናቃኝ ሞይስ ካቱምቢ ሀገር እንዳይገቡ ታግደዋል። ሦስተኛው ጠንካራጩ ፊሊክስ ታሽኬዲ ናቸው። ታሽኬዲና ደጋፊዎቻቸው የምርጫ ኮሚሽኑን ሕንፃ ከበው ምርጫውን እንዳይጭበረበር ትናንት ሲጠይቁ ነበረ። ከፖሊስ ጋር ተጋጩ፣ ብዙ ቆሰሉ። የታሽኬዲ ፓርቲ ቃል አቀባይ ፌስቶን ምንብዮ ግን ያስጠነቅቃሉ። ለምርጫ ኮሚሽኑ ፕሬዚዳንት የሀገር ወዳዶች መልእክት አለኝ። ሀገሪቱ ዳግም ከጦርነት እንዳትዘብቅ ከፈለጉ ተአማኒና ግልጽ ምርጫ ማደራጀት አለባቸው። ገዢው ፓርቲ እንዲያሸንፍ ከተባበሩ ወይም የምርጫውን ሂደት ካጭበረበሩ ግን አመጽ ይከተላል እና ለሚፈሰው ደም እሳቸው ተጠያቂ ይሆናሉ። ምርጫና ጠመንጃ የተፋጠጡባት የኮንጎ ዲሞክራቲክ ሪፐብሊክ ወጣቶች ሁለቱንም የሚሹት አይመስሉም። በተለይ ሉንች የተባለው የወጣቶች ማህበር ተወካይ ኢኖች ኒያሚዊሲ እንደሚለው ምርጫውም ጠመንጃውም የሰፊ ሀብታሚቱን ግን የግጭት ግድያይቱን ሀገር ሰፊ ችግር አያስወግዱም።